ገበያው ብራስልስ አዲሱን ዓመት እንዴት ነው ትናንት የተቀበለችው? ዛሬስ የበዓሉ ድባብ ምን ይመስላል? በዓሉ ከሞላ ጎደል በተለመደ ሁኔታ በሰላም አልፏል። በእርግጥ ብራስልስ ወደ መቶ ሺህ ሰዎች የሚሰባሰቡበት የርችት ስነስርዓትና እና የአደባባይ የበዓል አከባበር ተሰርዟል። ያም ሆኖ ግን ህዝቡ በየተለያየ አደባባዮች በመውጣት በራሱ መንገድ በዓሉን በፌስታ ሲያከብር ነው የታየው። እንደሚታወቀው አዲሱ ዓመት አደባባይ ከጓደኛ ጋር በጭፈራ በደስታ የሚከበር በመሆኑ ህዝቡ ይህንን ልማዱን ላለመተው ይመስላል በማስጠንቀቂያዎች መካከልም ቢሆን ወጥቶ በዓሉን ሲያከብር ነው የታየው። ስለዚህ ከሞላ ጎደል በዓሉ በተለመደ ሁኔታ ነው ያለፈው። በዚህ አጋጣሚ ደግሞ ምንም የተከሰተ ነገር ባለመኖሩ በእውነት ትቶት ያለፈው መጥፎ ነገር የለም እስካሁን። አሁንም ያለው ድባብ ያው ነው ብሄሮት። እንደ ብራስልስ ሁሉ በፓሪስም የአዲስ አመት አቀባበል የቀዘቀዘ ነበረ። የተለመደው የአደባባይ ፌሽታ አልተካሄደም። የእነዚህ የሽብር ጥቃቶች ስጋት ምንጭ ምን ነበረ? አይሲስ በተለያየ ሁኔታ የዚህን አዲስ አመት በዓልን አስመልክቶ አደጋ ሊያደርስ እንደሚችል በተለያየ ዘዴዎች ማስጠንቀቂያዎችን ሰጥቶ ይህንን ማስጠንቀቂያ ደግሞ የመረጃ ምንጮች ለተለያዩ ሀገሮች በማስተላለፋቸው ነው። ለምሳሌ እዚህ ብራስልስ ቀደም ሲል ሁለት ሰዎች የተያዙበት ሁኔታ ነበር። እነዚህ ሁለት ሰዎች በትክክል የብራስልስ ፖሊስ እንደሚገልጸው በአዲሱ አመት የበዓል አከባበር ላይ አደጋ ሊያደርሱ ያቀዱ ነበሩ ነው የሚላቸው፣ በሚል አሁንም እንዳሰራቸው ነው። ሌሎችም ሰዎች የተያዙ አሉ። እንደዚሁም በአጋጣሚ አንዱ ከፓሪስ ጥቃት ጋር በተያያዘ ሁኔታ ክትትል ይደረግበት የነበረ ሰውም ተይዟል። ስለዚህ ከዓለም አቀፋዊው የአሸባሪዎች ስጋት ጋርና ከመረጃዎች በመነሳት ነው እንግዲህ ማስጠንቀቂያና የፕሮግራም ለውጥ ተደርጎ የነበረው እንግዲህ ዘንድሮ ከቀደሙት ዓመታት በተለየ በሽብር ጥቃት ስጋት መንስኤ በመላው ዓለም ማለት ይቻላል በተለይም ደግሞ በአውሮጳ የአዲስ ዓመት አከባበር በከፍተኛ የጸጥታ ጥበቃ ነው የተካሄደው። ይሄ ሲታይ አሸባሪዎች የምዕራባውያንን እሴቶች መቀየሩ ይሳካላቸው ይሆን? እንግዲህ ይሰካላቸው ይሆን ወይ የሚለው ጥያቄ እንዳለ ሆኖ ግን በተወሰነ ደረጃ ራሱ በእንዲህ አይነት የፌስታ ወቅት የዚህን የመሰለ ሽብር መፈጠሩ፣ የፕሮግራም ለውጥ መደረጉ ታይቶ በማይታወቅ ሁኔታ በሺዎች የሚቆጠሩ ወታደሮች እና ፖሊሶች በተጠንቀቅ ላይ ሆነው በ ጥበቃ ላይ መሰማራታቸው የሚያሳየው አሸባሪነት እዚህ የአውሮፓም ድረስ ዘልቆ መግባቱን አሸባሪዎችን በተወሰነ ደረጃ የምዕራቡን የለት ተለት ህይወት ለማሰናከል መሞከራቸው የሚታይ ነው። የሚካድ አይደለም። በሌላ መልኩ ደግሞ ህዝቡ ማስጠንቀቂያም እየተሰጠው፣ ስጋትም እንዳለ እየታወቀ በተወሰነ ደረጃ የራሱን የአኗኗር ዘይቤ ባህሉን ዋጋም ተከፍሎ ቢሆን መተው እንደማይፈልግ የሚያረጋግጥ መሆኑን ህዝቡ በማስጠንቀቂያዎች መካከል አደባባይ ወጥቶ የፈለገ ይምጣ እኛ የተለመደውን ሁኔታ እናከብራለን፣ በሚል ደግሞ ስጋቱንም ሁሉ ጥሶ መሄዱን ስታይ ግብ ግብ ያለ ነው የሚመስለው።